እስቲ ወደ ፕሮፌሰር ጌታቸው ልመለስና እርስዎ ከፈቀዱለት ጥሩ ነው ብለዋል። እንግዲህ የኢህአደግን አመራር ማለቶ ይመስለኛል። እና ይሄ ማለት እስካሁን ድረስ ጥርጣሬ አለዎት ማለት ነው ከዶክተር ጌታቸው በጋሻው በተለየ ሁኔታ ይሄ ማለት ምናልባት ዶክተር አብይ አህመድ እጃቸውን ተይዘው ሁሉ ሊሰሩ የሚችሉበት ሁኔታ ሊኖር እንደሚችል የሚጠቁም የሚያመላክት አስተያየት፣ ሀሳብ ይመስለኛል እንደዚህ ማለት ነው። እንግዲህ ስንጀምር እንዲያው ለውጥ መጣ የሚለውን ስሰማ ፍርሃት ፍርሃት ይለኛል ያልኩት እነዚህ ሰዎች ሀያ ሰባት አመት ሙሉ የገዙ ሀያ ሰባት አመት ሙሉ የደለቡ ሀያ ሰባት አመት ሙሉ ኢትዮጵያን የበዘበዙ እንዲያው በዚህ ለውጥ ምክንያት ተነስተው ስልጣኑን ይሰጡታል የሚለው ፍርሃት ነው ያለኝ። እና ነገር ግን ሰውየው አሁን ዶክተር ጌታቸው እንደተናገረውም ቃሉን እንደማያጥፍ የማያጥፍ ጀግና ነው። አነጋገር ሁሉ የጀግኖች አነጋገር ነው እና የሚመለስላቸው አይደለም የሚል ሀሳብ ነው የጻፍኩትም፣ አሁንም የማምንበት ግን እነዚህ ሰዎች እንዴት አድርገው ነው አሁን የሚለቁት? እንዴት አድርገው ነው የሚለቁት እነዚህ ሰዎች ጠባያቸውን ዶክተር ጌታቸው የበለጠ ከኔ የበለጠ ያቃቸዋል። አብሯቸው ነበረ። ሕይወቱን ብዙ ረጅሙን ጊዜ ከእነሱ ጋር አሳልፏል። ደግሞ አሁንም በይበልጥ ይከታተላቸዋል። እና እነዚህ ሰዎች ለኢትዮጵያ ሊሰሩ አልመጡም። ለትግራይ ነበር ሊሰሩ የመጡት። አለቃቸውም፣ ፊተኛው አለቃቸው እኛ ቅድሚያ የምንሰጠው ለትግራይ ነው፣ በኢኮኖሚውም በኩል የትግራዮችን የኢትዮጵያ ይሁዶች እናደርጋለን የሚል በግላጭ ነበር የሚናገረው። እና ደግሞ ጠላታችን ማን እንደሆነ እናውቀዋለን ብሎ የአማራውንና የክርስቲያኑን ሃይማኖት እንደተቃወመ የታወቀ ነው። ይሄ ሁሉ እና ይሄ ሁሉ እንዳለ ጥለው ይሄ ይሄዳሉ ወይንስ ሀብታቸውንም ሆነ ስልጣናቸውን ጥለው ሄደው በሰላም እንኖራለን ወይ? አንዳንድ ሰዎች ለምሳሌ እንዴት ነው የሚሄዱት? ለሰሩት ወንጀል ሁሉ ገና መጠየቅ አለባቸው የሚሉ ሰዎች አሉ። ይህን የሚሉ ሰዎች ለኢትዮጵያ የሚያስቡ ሳይሆን እነሱ እዚያው እንዲጠናከሩ፣ ይሄ ከሆነ ምን አላቀቀን ብለው እንዲጠናከሩ የሚያደርጉ ሰዎች ይመስሉኛል። አነጋገራቸው ትክክል አነጋገር አይመስለኝም እና እነዚህ ሰዎች ይለቁለታል ወይ? እሱ ለውጥ እንደፈለገ ያስታውቃል። እሺ ዶክተር ጌታቸው እስቲ ወደ ፕሮፌሰር ጌታቸው ልመለስና እርስዎ ከፈቀዱለት ጥሩ ነው ብለዋል። እንግዲህ የኢህአደግን አመራር ማለቶ ይመስለኛል እና ይሄ ማለት እስካሁን ድረስ ጥርጣሬ አለዎት ማለት ነው ከዶክተር ጌታቸው በጋሻው በተለየ ሁኔታ ይሄ ማለት ምናልባት ዶክተር አብይ አህመድ እጃቸውን ተይዘው ሁሉ ሊሰሩ የሚችሉበት ሁኔታ ሊኖር እንደሚችል የሚጠቁም የሚያመላክት አስተያየት ሀሳብ ይመስለኛል። እንደዚህ ማለቶ ነው። እንግዲህ ስንጀምር እንዲያው ለውጥ መጣ የሚለውን ስሰማ ፍርሃት ፍርሃት ይለኛል ያልኩት እነዚህ ሰዎች ሀያ ሰባት ዓመት ሙሉ የገዙ ሀያ ሰባት ዓመት ሙሉ የደለቡ ሀያ ሰባት ዓመት ሙሉ ኢትዮጵያን የበዘበዙ እንዲያው በዚህ ለውጥ ምክንያት ተነስተው ስልጣኑን ይሰጡታል የሚለው ፍርሃት ነው ያለኝ። እና ነገር ግን ሰውየው አሁን ዶክተር ጌታቸው እንደተናገረውም ቃሉን እንደማያጥፍ የማያጥፍ ጀግና ነው። አነጋገር ሁሉ የጀግኖች አነጋገር ነው፣ እና የሚመለስላቸው አይደለም የሚል ሀሳብ ነው የጻፍኩትም፣ አሁንም የማምንበት ግን፣ እነዚህ ሰዎች እንዴት አድርገው ነው አሁን የሚለቁት? እንዴት አድርገው ነው የሚለቁት እነዚህ ሰዎች ጠባያቸውን ዶክተር ጌታቸው የበለጠ ከኔ የበለጠ ያውቃቸዋል። አብሯቸው ነበረ፣ ሕይወቱን ብዙ ረጅሙን ጊዜ ከእነሱ ጋር አሳልፏል። ደግሞ አሁንም በይበልጥ ይከታተላቸዋል እና እነዚህ ሰዎች ለኢትዮጵያ ሊሰሩ አልመጡም ለትግራይ ነበር ሊሰሩ የመጡት አለቃቸውም የፊተኛው አለቃቸው እኛ ቅድሚያ የምንሰጠው ለትግራይ ነው በኢኮኖሚውም በኩል የትግራዮችን የኢትዮጵያ ይሁዶች እናደርጋለን የሚል በግላጭ ነበር የሚናገረው እና ደግሞ ጠላታችን ማን እንደሆነ እናውቀዋለን ብሎ የአማራውንና የክርስቲያኑን ሃይማኖት እንደተቃወመ የታወቀ ነው ይሄ ሁሉ እና ይሄ ሁሉ እንዳለ ጥለው ይሄዳሉ In have tycho on want ስልጣናቸውን ጥለው ሄደው በሰላም እንኖራለን ወይ? አንዳንድ ሰዎች ለምሳሌ እንዴት ነው የሚሄዱት ለሰሩት ወንጀል ሁሉ ገና መጠየቅ አለባቸው የሚሉ ሰዎች አሉ። ይህን የሚሉ ሰዎች ለኢትዮጵያ የሚያስቡ ሳይሆን እነሱ እዚያው እንዲጠናከሩ፣ ይሄ ከሆነ ምን አላቀቀን ብለው እንዲጠናከሩ የሚያደርጉ ሰዎች ይመስሉኛል። አነጋገራቸው ትክክል አነጋገር አይመስለኝም። እና እነዚህ ሰዎች ይለቁለታሉ ወይ? እኔ እሱ ለውጥ እንደፈለገ ያስታውቃል። እዚያም ጽሑፉም ላይ ቢሆን ያንን ድጋፍ በፍጹም ወደኋላ አላስቀረሁም። በእኔ በኩል አሁን ብቻ ሳይሆን ወደፊትም ልክ አሁን ዶክተር ጌታቸው እንዳለው በየጊዜው የድጋፍን ሀሳብ ማቅረብ ያስፈልጋል። እና ሰውየው ደግሞ ጀግና ነው። ደጋግሜ ጀግና ሰው ነው ብዬ ያለው ጀግንነቱም ያው እነሱ ፊት እነሱ ሊሰሙት የማይፈልጉትን ነገር ተናግሯል። ደግሞም ገብቶታል። ኢትዮጵያዊነቱ ገብቶታል። የኢትዮጵያ ታሪክ የእኛ ታሪክ መሆኑን የእሱም ታሪክ የሁላችንም ታሪክ መሆኑ ገብቶታል። እና የኢትዮጵያን ታሪክ መካድ ራስን ማራቆት እንደሆነ ሁሉ ገብቶታል። እና ይሄንን ይዞ ወደፊት ይራመዳል። እነሱ በዚህ ጊዜ ምንድን ነው የሚያደርጉት? ያ ነው እኔ እንግዲህ አሁን በፍርሃት ላይ ያለሁት። ምንድን ነው የሚያደርጉት? ዝም ብለው ተሸንፈው ይሄዳሉ ወይንስ ደግሞ አልሞት ባይተጋዳይ ብለው እዚያው ይፍጨረጨራሉ? ምን እንዴት ነው የሚያደርጉት? እሱ ነው ለእኔ ግልጽ ያልሆነልኝ። እስቲ ትንሽ እዚህ ጋር ለያዞትና፣ ዝም ብሎ ተሸንፎ መሄድ ማለትና መፍጨርጨር ማለት እስቲ ፈታ አድርጉት። ውስጣቸው ምንድን ነው ያለው እነዚህ አባባሎች ውስጥ ሀብታቸው አዲስ አበባ ላይ በአውሮፓ በሌላውም ቦታ ተቀምጧል። አለ አለም አቀፍ ድርጅቶች ሁሉ ያውቃሉ ሀብቱን የት እንደወሰዱት እና ያንን ሁሉ ጥለው ይሄዳሉ ወይ? ሁለተኛ ደግሞ ለሀብታቸው ብቻ ሳይሆን ለነፍሳቸውም ለሕይወታቸውም ያሰጋቸዋል። በሰላም መሄድ ከኢትዮጵያ ጋር በርቅ ለመሄድ ይሄንን ፈቅደንላቸዋል። በተለየ በምርጫ ጊዜ ተሸንፈናል ብለው ቢሄዱ ሰላማዊ መንገድ ሊሆን ይችላል፣ አለዚያ ተገፍትረው የሚወጡ ከሆነ አንገፈተርም ማለታቸው አይቀርም ማለቴ ነው። ስልጣን ቢለቁ ማለት ሆኖ ነው። አዎ ስልጣን የለቀቀ እንደሆነ ለፍርድ የመቅረብ ፍርሃት አለ። የሰሩት ወንጀል እኮ ኢትዮጵያ ውስጥ ተደርጎ የማይታወቅ አይነት ወንጀል ነው። የተጻፈውንና የሆነውን ስናነብ እና ያንን ሁሉ ወንጀል እንዴት አድርገን ነው ሳንጠየቅበት እናልፋለን ብለው የፍርሃት ሊኖር ይችላል እና ለዚህ ነው ይፍጨረጨራሉ ያልኩት። ምን ማለት ነው መፍጨርጨር ማለትስ? ይታገላሉ፣ ይዋጋሉ፣ ወታደራቸው እንደገና ወታደራዊ አገዛዝ ይዘረጉበታል። እና በዚያን ጊዜ ከህዝቡ ጋራ ህዝቡ ደግሞ ከወታደር ጋራ መታገል እንደገና ሌላ ሀያ ሰባት አመት ወይንም ደግሞ ሰላሳ አመት የሚፈጅ ትግል ውስጥ መግባት ማለት ነው። እና ይሄ ሊሆን ይችላል እነሱ በሰላም ካልሄዱ። በሰላም ደግሞ ሲሄዱ እንዴት ነው ያን የሰላም አካሄዳቸውን እኛም ብንሆን መርዳት አለብን። በሰላም እንዲሄዱ እኛም መርዳት አለብን እንጂ መፋጠጡ ላይ የሚያጨርሰን ይመስለኛል። በሰላም መሄድ የሚሉትን ነገር ፕሮፌሰር መለወጥስ አድርገን ልንወስደው እንችላለን? የስርዓት ለውጥ ቢመጣና የግለሰቦች ሳይሆን የስርዓት ለውጥ ቢመጣና በዚህ ስርዓት ውስጥ ያሉ ሰዎች ሁኔታቸው እየታየ ህዝብ እየገመገማቸው ወደ ማገልገል ቢቀጥሉ ይህንን ከመሄድ ጋር ያመሳስሉታል። በነገራችን ላይ ዶክተር ጌታቸው በጋሻው ወደ እርስዎም ይዤ ነው የምመጣው፣ ይህንን ጥያቄና እያሰቡ ይቆዩኝ። እርስዎም እንግዲህ አሁን አንዱ ብዙ ሰዎች የሚሉት የሽግግር መንግስት እናቋቁም ነው የሚሉት፣ ጽሑፎም ውስጥ ገልጸዋል። ይህንን እርስዎ የሽግግር መንግስት እናቋቁም ማለት እስከ ዛሬ ድረስ የገዛ ነው ያለ ህግ ነው የሚል ነገር ስለሚመጣባቸው የሽግግር መንግስት እንዲቋቋም አይፈልጉም። ስለዚህ ሊያረጉ የሚችሉት የሚቀጥለው ይህም ደግሞ ዶክተር አብይ ሊያስተካክለው የሚችል ነው የውድድሩን መንገድ መክፈት አለበት እና በዚያን ጊዜ የምርጫ ቦርዱ ራሱን የቻለ ይሆናል። ኢንተርናሽናል ተቆጣጣሪዎች፣ ታዛቢዎች ይኖራሉ። ተወዳዳሪዎቹም የራሳቸው ታዛቢ ይኖራቸዋል። በዚያ ላይ ያንን መፍቀድ አለባቸው። ያንን ከፈቀዱ በምርጫው ላይ ሊያሸንፉም ሊሸነፉም ይችላሉና ያ እድል መሰጠት አለበት። ለነሱ እሚያዋጣው እኔ እንደሚመስለኝ ለሁሉም ለቀውም ለመሄድ ለመሸነፍ ማ ለቀው መሄድ ማለት መሸነፍና ስልጣኑን ለሚቀጥለው አሸናፊ ፓርቲ መልቀቅ ማለት ነው። ያንን ያደረጉ እንደሆነ ለእነሱም የጎበዝ መውጫ፣ የጎበዘ በር የሚባል አለ። በዚያ በኩል ሊወጡ ይችላሉ። ነፃና ፍትሃዊ ምርጫ ተደርጎ ኢህአደግ ቢያሸንፍ ይሄንንስ እንደ መሄድ ይቆጥሩታል? እርስዎ። አዎ፣ እቆጥረዋለሁ። እነሱ ካሸነፉ በነጻ ካሸነፉ ተለወጡ ማለት ነው፣ ህዝብ ተቀበላቸው ማለት ነው። ካሸነፉ እያጨበጨብኩ እቀበላቸዋለሁ። ዶክተር ጌታቸው በጋሻው በመጀመሪያ አንድ ማስተካከያ ልናገር ፕሮፌሰር ጌታቸው አይደል አሁን ጌታቸው ከኔ የበለጠ እነሱ ያውቃቸዋል ከነሱ ጋር ብዙ ቆይቷል ወይ ይኖሯል ምናልባት በትግሉ መስክ ያሳለፉትን ህይወት ማለታቸው ይመስለኛል ፕሮፌሰር እሱ ገብታም ግልጽ ለማድረግ ነው በእርግጥ በተማሪዎች እንቅስቃሴ ጊዜ አብረን ሰርተናል ከነህ ሰዎች እና መሪዎቹ ከሞላ ጎደል ከፈጣሪዎቹ እስካሁን ካሉት መሪዎቻቸው ጋር እንተዋወቃለን ያ በተማሪነት ጊዜያችን ሆኖ፣ ግን ድርጅት አቋቁመው የትግራይ ነጻ አውጪ ድርጅት ብለው ከመጡ በኋላ የምንተዋወቀው ካለ በጦርነት ነው። እንግዲህ እንደ መሰለኝ፣ ይቅርታ ትንሽ ግንዛቤ ሳንፈጥር እንዳንሄድ፣ እነዚህን ሰዎች ከተማሪነት ከወጣትነት በትግል ዘመን ጀምሮ ስለሚያውቋቸው ስነ ልቦናቸውን ቢያንስ ቢያንስ ይረዳሉ ከማለት ይመስለኛል። እስቲ ባጭሩ ጋር ፕሮፌሰር ጌታቸው የለም ከእነሱ ጋር ተባብሮ ሰርቷል ከሚል ወደሚል አቅጣጫ እንዳይሄድ፣ ይቅርታ ቅርታ ወደ አላልኩም አደለም ክፋታቸውን ያውቀዋል። ገብቶኛል። እሱ በጣም ትክክል ነው። አውቃቸዋለሁ። በሌላ መድረክም ላይ ቀርቤ ከዶክተር አረጋዊ በርሄ ጋር ስከራከር እንኝን ሁሉ ቆጥሬ ስንከራከር ነበር። ግዴላ እና ይሄ ነው እሱ ከሆነ እንዲሁ በአጠቃላይ የዶክተር አብይ መምጣት ለሕወሓት ትልቅ እድል ነበር። በጣም ትልቅ እድል፣ ደህና የመውጫ በር የሚሰጣቸው እነሱም ከኢትዮጵያ ሕዝብ ጋር ታርቀው ከስርዓቱ ከመድረኩም ራሳቸውን ለማግለል ወይንም ደግሞ ጥሩ ተጫዋቾች ከሆኑ አዲስ ከሚፈጠረው ስርዓት ጋር ለመሄድ እድል የሚሰጣቸው ነው። በመልካም ልብ ቢጫወቱ ኖሮ ብዬ አስባለሁ። ለምን ሲባል የኢትዮጵያ ህዝብ የጠየቀው አንድ ነገር ነው፣ መሰረታዊ የስርዓት ለውጥ ነው የጠየቀው። የስርዓት ይሄ በህወሀት የኢትዮጵያ ህዝብ ላይ የተጫነው ኤትኒክ ፌዴራሊዝም ጎሳ ላይ የተመሰረተ ጎሳ ተኮር ፌዴራሊዝም ያንን ሳንክሽን ወይም ያንን ደግሞ የሚፈቅድ ህገ መንግስት በዚህ ህገ መንግስት ውስጥ ኢትዮጵያ በተፈለገ ጊዜ ልትፈነዳ የምትችል አገር የፈለገው ተነስቶ ጓዙን ጠቅልሎ እኔ ከኢትዮጵያ ውጪ ነኝ ብሎ ሊሄድ የሚችልበት የኢትዮጵያን ህዝብ እርስ በርስ በድንበር ግጭት የሚያፋጅ እስከ ዛሬ ድረስ ይሄንን ህገ መንግስት አሽቀንጥሮ ጥሎ ሌላ በህዝብ ሙሉ ፈቃድ ላይ በከፍተኛ ብሔራዊ የፖለቲካና የኢኮኖሚ መድረክ ላይ የሚወዳደሩ የፖለቲካ ሀሳቦች መጥተው በህዝብ የሚመረጡ ድርጅቶች የአገሪቱን ብሔራዊ መንግስት እንዲመሰርቱ ነው። ዶክተር አብይ ይሄን ካልተረዳ ጨዋታው አልገባውም። ግን ይሄ ከዚህ አልፎም ነው የሚረዳው። እና ስለዚህ ያንን ማድረግ አለበት። እኔ እንግዲህ ከሙሉ ክብር ጋር ይቅርታ እየጠየኩ ከፕሮፌሰር ጌታቸው ጋር አሁን የምለየው ይሄ ምርጫ ነጻና ፍትሐዊ ምርጫ በኢህአዴግ ስር መካሄዱን ፈጽሞ በጣም እቃወማለሁ። ብዙ ይሄ የኢትዮጵያ ህዝብ ካነሳውም ጥያቄ ጋር አይሄድም። ያንን የኢትዮጵያን ህዝብ ፍላጎትም አይመልስም። ይልቅ መቼም በአንድ ቀን ተለውጦ ሌላ ውስጥ ለመግባት አይቻልም። ሂደት ይኖራል። ያ ሂደት ይሄን መሰረታዊ ስርዓታዊ ለውጥ የሚያመጣው ሂደት ምንድን ነው መሆን ያለበት ለሚለው ከኢህአዴግ መንግስት ቁጥጥር ውጭ የሆነ ቁጥጥር ውጭ የሆነ የህዝብ ነጻና ፍትሐዊ ምርጫ እንዲደረግ ነው። ለዚህኛው መንገዱ ምንድን ነው? የሽግግር ሁሉንም የኢትዮጵያ የፖለቲካ ሀይሎች በውጪ በውስጥ ሳይባል ጦር ያነሳ በሰላም ብቻ የሚባል ነገር ሳያነሳ መብቱ ደህንነቱ ከተጠበቀ ማንኛውም የኢትዮጵያ የፖለቲካ ሀይል ጠመንጃ አያነሳም። ገሎ ለመሞት አይፈልግም እና አትችልም ሲባል ነው ጦር የሚያነሳው። ስለዚህ አሁን ለምሳሌ እንደ አርበኞች ግንቦት ሰባት ይሄ መንግስት በምንም አይነት ስልጣን አይለቅም ና እና በአስፈለገው መንገድ በህዝባዊ ትግልና በጦር ሄጄ በቃ ይሄን ስርዓት አስወግጄ ህዝብን ለነጻነት ላብቃ ብሎ ሲናገር ተገዶ ነው ወዶ አይደለም። ስለዚህ ግን መብቱ የሚከበርለት ጠመንጃውን አስቀምጦ በሰላም የማይወዳደርበት ምንም ምክንያት አይኖርም። ስለዚህ ዶክተር አብይ አሁን ማድረግ ያለባቸው ይሄንን ነው። የሁሉም የኢትዮጵያ የፖለቲካ ድርጅቶች ሙሉ ነጻነት እና ደህንነት ተጠብቆ አገራቸው ውስጥ ገብተው በሰላም እንዲሰሩ እንዲያስተምሩ፣ እንዲያደራጁ መፍቀድ። እስከዛ ድረስ መኖር ያለባቸውን ህብረተሰባዊ ሰርቪሶች አገልጋሎቶችን ማስቀጠል፣ የአገሪቱን ዳር ድንበር ማስጠበቅ እንጂ ዲፌንስ ወይም መከላከያ የኃይሉን ህዝብ ላይ ማስቀመጥ አይደለም፣ ወይም በህዝብ ላይ ማዝመት አይደለም። ይሄ ማለት አሁን ያለውን የአስቸኳይ ጊዜያዊ አዋጅን ማንሳት፣ የታሰሩ የፖለቲካ እስረኞችን መፍታት፣ እነኚህ ህገወጥ ናቸው እየተባሉትን የፖለቲካ ድርጅቶች ህጋዊ ማድረግ እና በህዝብ ላይ ተጫኑትን ጨቋኝ በየጊዜው ተጨማሪ ህጎች ከህገ መንግስቱን ውጭ ተጨማሪ ህጎች እነኝም ማስነሳት እና ጊዜያቸው እስከሚሄድ ድረስ ይህን እያደረጉ የፖለቲካ ድርጅቶቻችን እንዲተዋወቁ፣ ሀሳብ ለሀሳብ እንዲግባቡ ይሄ ኢህአዴግ አባላትን ሁሉ የሚጨምር ነው። ይሄ ሀሳብ እንዲያደርጉ፣ በሰላም እንዲከራከሩ እና ጥሩ ሀሳቦች ጎልተው እንዲወጡ ከዛ ቀጥለው ይህን የሽግግር መንግስት የሚፈጥር አካል በነፃ ወገንተኛ ያልሆኑ የኢትዮጵያ ሽማግሌዎች፣ ታላላቅ ሰዎች፣ ምሁራን፣ የሃይማኖት መሪዎች፣ የሲቪክ ማህበረሰባዊ ድርጅቶች መሪዎች ያሉበት ኮሚሽን አቋቁመው የዚህ የጨዋታውን ህግ የሚፈጥሩ የሚነድፉ አድርገው ከሁሉም የሚወጣ የሽግግር መንግስት ማድረግ ይሄ የሽግግር መንግስት የሚባለው ደግሞ ማንኛውም መደበኛ መንግስት ከሚሰራቸው በተጨማሪ የሚሰራው አዲስ የአገሪቱን ህገ መንግስት ማስነደፍ እና የኢትዮጵያ ሕዝብ በዛ ላይ ድምፁን እንዲሰጥ በህዝብ ድምፅ የሚጸድቅ ይሆናል። በዛ መሰረት የፖለቲካ ድርጅቶች ተወዳድረው አሸናፊ ፓርቲ የኢትዮጵያ ብሔራዊ መንግስት የሚመሰረት ነው። ያለበለዚያ ኢህአዴግ ባቋቋመው የምርጫ ኮሚሽን፣ ኢህአዴግ በፈጠረው አሳሪ ህጎች፣ በየቦታው መዋቅሩን ያለው፣ ገንዘቡን ኃይሉን ያለው ኢህአዴግ፣ እነኚህ ሌሎቹ የኢትዮጵያ የፖለቲካ ተቃዋሚ ድርጅቶች እንዴት አድርገው ከዛ ጋር ሊወዳደሩ ይችላሉ? አሁንም ኃይል በኢህአዴግ እጅ አስቀምጦ ነጻና ፍትሀዊ ውድድር ሊደረግ አይችልም። የኢትዮጵያ የፖለቲካ ድርጅቶች ይሄን ከበጣም መቃወም ያለባቸው ይመስለኛል። እኔ መምህሬ ፕሮፌሰር ጌታቸው ኃይሌ በዚህ ላይ እንደገና አስበው እንደው ሌላ ቢሉን እንጂ ይሄ አሁን በኢህአዴግ ስር የሚደረግ ምርጫ አብይ እንዲያካሄደው ማለት ትግሉን መልሶ ይጎደዋል ብዬ ነው ምገምጠው። ዶክተር ጌታቸው እሺ፣ እሺ፣ ይጨርሱ ያልጨረሱት ሀሳብ ካለ እና ይሄ ሁኔታ ከተፈጠረ ይህ ህወሓት ከኢትዮጵያ ህዝብ ጋር እየታረቀ ነው እየሄደ ያለው ማለት ነው። ለዚህ ጥሩ መንገድ ጀምረዋል። ዶክተር አብይ አቶ ሀይለ ማርያም ደሳለኝን ሸልመው አሞግሰው ነው የለቀቋቸው። ግን አብዛኛው የኢትዮጵያ ህዝብ በተለይ ኦሮሞና አማራው ያለቀው የተፈጀው አቶ ሀይለ ማርያም ደሳለኝ ጠቅላይ ሚኒስትር ሆኖ ነው። በሳቸው ትዕዛዝ ስር ነው። ማን ነው አቶ ፈጌሳ የዲፌንስ ሚኒስትር የመከላከያ ሚኒስቴር የነበሩት አቶ ሲራጅ ፈርጌሳ። አዎ ሲራጅ ፈርጌሳ፣ እሳቸው ናቸው። አንደኛውን፣ ሁለተኛውን፣ ሶስተኛውን አስቸኳይ ጊዜ አዋጅ የኮማንድ ፖስት የሚባለውን እያዘዙ ህዝብ የተፈልጀው በአቶ ሀይለ ማርያም ደሳለኝ ስር ነው። እነ አቶ ሽፈራው ሽጉጤ ህዝብን ሲያፈናቅሉ የነበሩ እና እነ ይሄ ወታደሩ የኢትዮጵያ ዲፌንስ ኃይል መከላከያ ኃይል የሚባለው የኢትዮጵያን ህዝብ እንደዚህ እንደ እቃ እንደ እንጨት እየቆረጠው እየገደለው እየኖረው በአቶ ሀይለ ማርያም ደሳለኝ ስር ነው። አቶ ሀይለ ማርያም ደሳለኝ ትዕዛዝ ሰጥቻለሁ ብለዋል። እኒህ ሰውዬ በነፃ የሚለቁ ጠቅላይ ሚኒስትር መሀሪ ናቸው እና ለተቀሩት የወያኔ መሪዎችም እንደዚሁ በሰላም ከእንግዲህ ህዝብ ማንገድል ከሆነ ስልጣንን በሰላማዊና በዲሞክራሲያዊ መንገድ የምናስተላልፍ ከሆነ የለም በነጻነት ሀገራችሁ ውስጥ ልትኖሩ ትችላላችሁ፣ የሚል መልእክት ነው እየላኩ ያሉ። እኔ ብሆን ይሄን ነው የምረዳው። ስለዚህ ከአሁኑ ጨዋታዬን ማስተካከል ይኖርብኛል። ወደፊት አሁን ፕሮፌሰር የጠቀሷቸውን ንብረቶቹ በሙሉ ይዞ ለመቀመጥ ወይ ምንም ሳይነኩ ለመኖር የሚያስቡ ከሆነ ህጉ ፍትሐዊ በሆነ መንገድ ነገሮችን እየተመለከተ እነኚህ ሰዎች በሰላም ሊኖሩ የሚችሉበት ያለ አግባብ የወሰዷቸው ንብረቶች ወደ ህዝብ የሚመለሱበት ሁኔታዎች እየተፈጠረ ሊካሄድ ይችላል። ያለበለዚያ አሁን ከእንግዲህ እየገደሉ በጉልበት በሀይል የኢትዮጵያ ህዝብ ላይ ለመኖር ከፈለጉ በእርግጥ ነው ብዙ አማራዎችን ብዙ ኦሮሞዎችን ብዙ ጉራጌዎችን ብዙ ለመግደል ይችላሉ። ግን ይህ ህዝብ ተገሎ አያልቅም እና እነሱ ራሳቸው የሚጠፉበት የሚገደሉበት ሁኔታ ነው የሚጋብዙት። እና ይሄን ያህል ደደብ የሚሆኑ አይመስለኝም። እና በሰላም ለመውረድ መንገድ ተበጅቶላቸው ኢትዮጵያ ውስጥ ለመኖር ከፈለጉ ወይ ተሰደው ገንዘባቸውን ላቁበት አገር ለመኖር ከፈለጉ ሌላ ምንም አማራጭ የላቸው እግዜር እንኳን አብይን አመጣልን ማለት ነው ያለባቸው ሚመስል ዶክተር ጌታቸው ኃይሌ በዚህ ጽሁፋቸው ውስጥ እርስዎ ያነሱትን ሀሳብ አንስተዋል፣ ፈትሸውታል። የሽግግር መንግስት ማቋቋም ቢቻል ጥሩ ነው፣ ግን አይቻልም፤ መፍትሄም አያስገኝም። መጀመሪያውኑ ኢህአደግ ምንም ጫና ቢበዛበት የሽግግር መንግስት እንዲቋቋም አይፈቅድም ብለዋል። ይሄ እንግዲህ ኢህአደግ ራሱ የሚናገረው ነው፣ በአቋም ደረጃ የሚገልጸው ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚባል ምንም አይነት ይሁን ምንም በሕገ መንግሥት ላይ የተመሠረተ ሪፐብሊክ አለ። የሽግግር መንግስት ይቋቋም ማለት ሪፐብሊኩ ይፍረስ ማለት ነው። ይሄ ነው ዶክተር ጌታቸው አቋሞ። ዶክተር ጌታቸው በጋሻውን ማለት ነው። ይሄ ነው አቋሞ። ሪፐብሊኩ ካልፈረሰ ለውጥ አይመጣም በኢትዮጵያ ነው የሚሉት። እኔ አዎ፣ ለመሆኑ አሁን እኚህ አዲስ መሪ ከአዲስ አስተሳሰባቸው ጋር ዓለም አቀፍ ታዛቢዎች ባሉበት ተቃዋሚዎችን ጋብዘዋል ወደ ኢትዮጵያ። እንደውም ተቃዋሚ ብለው አይደለም ሲጠሯቸው የምንሰማው አማራጭ እያሉ ነው የሚጠሯቸው ተፎካካሪ እያሉ ነው የሚጠሯቸው። ውጪ የሚንቀሳቀሱ መገናኛ ብዙሃን ሁሉ አዲስ አበባ ላይ ቢሮቸውን አድርገው እንዲሰሩ ጋብዘዋል። በዚህ አይነት ሁኔታ ክፍት የሆነ አሰራር ለፍተሻ የተመቸ ለዓለም አቀፍም ለሀገር አቀፍም ቅድም እርሶ የጠቀሷቸውን የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የወጣቶች ተወካዮች፣ የሴቶች ተወካዮች ሌሎችም ሁሉ የተሳተፉበት መድረክ ተከፍቶ ሪፐብሊኩ ሳይፈርስ ወደ ለውጥ መሄድስ አይቻልም? በዚህ ላይ ጨርሶ ተስፋ ቆርጠዋል? ዶክተር ጌታቸው በጋሻው እንደ ምሁር ብቻ አይደለም ይህን ጥያቄ የምጠይቁ የፖለቲካ ድርጅቶች መሪም ስለሆኑ ጭምር ነው። የፖለቲካ ድርጅቶች መሪ አይደለውም። እንግዲህ የሚንቀሳቀሱ የሚንቀሳቀሱባቸው መድረኮች አሉ። ዋናው ነገር የዚህ የሪፓብሊኩ መፍረስ በሁለት መንገድ ነው የሚሆነው አንደኛው